አቶ መስፍን ደሳለኝ የትግራይ ዲሞክራሲያዊ ፓርቲ ምክትል ሊቀመንበር ናቸው። ትዴፓ ሀገር ውስጥ ፖለቲካዊ እንቅስቃሴውን የጀመረው ከአምስት ዓመት በፊት የተካሄደውን የመንግስት ለውጥ ተከትሎ ነው። ምክትል ሊቀመንበር መስፍን ደሳለኝ፣ ፓርቲው ትዴፓ ሀገር ውስጥ ከገባ ጀምሮ እስካሁን ድረስ ምን አይነት ፖለቲካዊ እንቅስቃሴዎችን እያካሄደ ነው? እንግዲህ የትግራይ ዲሞክራሲያዊ ፓርቲ እንደሚታወቀው ከረዥም ጊዜ በፊት በትግራይ ትብብር በሚል በውጭ ሀገር ሲንቀሳቀሱ ቆይተዋል። በእና ዶክተር አረጋዊ የሚመራ ለውጥ ከመጣ በኋላ ወደ ሀገር ውስጥ በመግባት ትግራይ ዲሞክራሲያዊ ፓርቲ የሚባል ህጋዊ የሚጫወር ተቀባይነት ያለው ህጋዊ ፓርቲ ማህበራዊ መሰረቱ ትግራይ የሆነ ህጋዊ ፓርቲ መስርተን በዚህ አምስት ዓመት ለውጥ በኋላ በከፍተኛ ንስ ፖለቲካዊ እንቅስቃሴ ውስጥ የነበር ነው። እንደሚታወቀው እንግዲህ ያው የሀገራችን የፖለቲካ ህል በመጠላለፍ እና በሴራ እንዲሁም በጉድበት ፖለቲካውን ፖዚሽን የመያዝ አካሄድ የመጣ ነው። በዚህም የተነሳ ብዙ ችግሮች በተለይ በዚህ በሀያ ሰባት ዓመት የትግራይ ተወላጆች ፖለቲካው ባመጣው ችግር በተለያዩ ክልሎች ኢቭን በትግራይም ብዙ ችግሮች ይገጥማቸው ነበር። ይህን ችግር ከመፍታት አንጻር ትግራይ ዲሞክራሲያዊ ፓርቲ በጣም ከፌዴራል መንግስትም ከተለያዩ የባለድርሻ አካሎች በመሆን የታሰሩ አንዳንድ በደል የደረሰባቸው ንብረታቸው የተወሰደ ብዙ አቤቱታ ያላቸውን የትግራይ ተወላጆችን ችግራቸውን ከመፍታት አንጻር እና ፖለቲካዊ ንቃት ከመደራጀትም፣ ህዝቡን ከማሰባሰብ፣ ኃይል ከመፍጠር፣ አባላትን ከመቀስቀስ እና አባላትም የትግራይ ዴሞክራሲያዊ ፓርቲ አባላቶችንም ከማብዛት አንጻር ብዙ ስራዎች እንሰራ ቆይተናል። ከዛ በኋላ ከጦርነቱም በኋላ ጊዜ አስተዳደር ከተቋቋሙበት ጊዜ ከተቋቋሙት እንደ አንድ አካል ሁነን ትግራይ ውስጥ ህግ ማስከበር ጦርነቱ በኋላ የነበረው ጊዜ አስተዳደር ላይ በሰፊው ስንሳተፍና በመንግስታዊ መዋቅር የሚሆን በህዝባዊ አገልግሎቶች ላይ በመግባት ህዝቡንም እያገለገል ነበር። ያው እንደተፈጠረ በመጨረሻ ጦርነቱ ሌላ እንደገና መንግስት ከትግራይ ከወጣ በኋላ ሌላ ፌዞች፣ ሌላ ስራዎች ነበሩ። እንደዛ እያሉ እስካሁን እየተንቀሳቀስ ነው። አሁን ጦርነቱ አክትመዋል። በዚህ በፕሪቶሪያና የናይሮቢ ስምምነትን ተከትሎ ዲስ ጊዜያዊ አስተዳደር ለስድስት ወር እስከ አስራ ሁለት ወር ሊቆይ የሚችል መስተዳደር በመቋቋም ላይ ይገኛል። በዛ ውስጥ የእናንተ ተሳትፎ ምንድን ነው? ስራ ላይ የተደረገው ስምምነት እንደ ትግራይ ዲሞክራሲያዊ ፓርቲ የሰላም ስምምነቱ ደግፈናል። በጣም ደሰኞች ናል። ምክንያቱም በምታቀው ጦርነቱ በተለይ በ ሶስተኛ ዙር ጦርነት በጣም በፌዴራል መንግስት በከፍተኛ ማለት ከፍ ባለ ሀይል እና የውጊያ ጥበብ ሁሉ ቦታዎች የተቆጣጠረበት በሄደበት ቁጥር እነሱም በጣም በሎጂስቲክም በተለያዩ መንገድ ያን ያህል መመከት ባልቻሉበት በአጭር ጊዜ ነው በጣም ረዥም ቦታ የያዙት እና ሰፊ ቦታ የያዙት ከዚህ አንጻር እኛም እንደ ትግራይ ዲሞክራሲያዊ ፓርቲ ምናልባት ሙሉ በሙሉ ወደዛ ቢገባ ህዝቡ ትግራይም ተመልሳ ትግራይ የምትሆንበት እድል የሚጠፋበት አንዳንድም ሀይሎች የትግራይ ህዝብና ህወሀት ለይተው በማይሄዱ ሀይሎች ከዚህ በፊትም ችግሮች የፈጠሩ አሉ። እነዚህም ምናልባት ህዝቡ ላይ በሚያደርሱት አንዳንድ ነገሮች ከፍተኛ ጉዳት ይደርሳል ብለን የምናስብ በሶስተኛ ወገን እነዚህ ሁለት ሀይሎች አቅሞ ወደ ሰላም ይመጡበት መንገድ መፈለግ አለበት የሚለው አቅጣጫ ይዘን ስንጓዝ ነበር። አጋጣሚ ሆኖ ባለቀ ሰዓት የፕሬቶሪያ ስምምነት የሰላም ስምምነት ደረሱ። ከዛ ተኩሱም ቆመ። ተኩሱ በመቆሙ ያው ብዙ ማህበረሰቡ የተለያዩ ጥቅሞች ማለት በሚፈለገው ደረጃም ባይሆን አትሊስት ጦርነት በመቆሙ የሚሞት ሰው የለም አንዳንድ መሰረታዊ የሚባሉ አገልግሎቶችን ማግኘት ጀመረ። የተወሰነ እፎይታ ተገኝቶ መገኘቱ ከማህበረሰብ አንጻር ጥሩ ጅማሮ ነው ብለን ወስደናል። ግን የሰላም ሂደቱ አፈጻጸሙ ላይ ግን በጣም ችግር አለበት ምክንያቱም በስምምነቱ መሰረት አይደለም እየተካሄደ ያለው ብዙም ግልጽ አይደለም ህጋዊና መርህ መሰረት ባደረገ እየተካሄደ አይደለም ብለን ነው የምናምነው እንደ ስምምነቱ ከሆነ በትግራይ መቋቋም ያለበት ጊዜያዊ አስተዳደር ፌዴሬሽን ምክር ቤት በአዋጅ ደረጃ ማውጣት ያለበት ይህ ፌዴሬሽን ምክር ቤት በበላይነት የያዘው ሁሉንም የፖለቲካ ሀይሎች በእኩል የሚያሳትፍ ማንም የበላይነት ያልያዘ ህወሀትም እንደ አንድ የፖለቲካ ሀይል ወይም ፓርቲ ሆኖ እንዲሳተፍ ነው የሚለው እና የፌዴሬሽን ምክር ቤት ደግሞ ይህን አዋጅ ካወጣ በኋላ አላማውም የሚሳተፉትን ብዛት ቢሆን ስብቅር እና ድርሻ በወሰን ምን ምን ይሰራል የሚለው መቸም ምርጫ ይደረጋል። ኮኦርዴት የሚያደርገው ሁሉም ነገር ስፖንስብል መሆን ያለበት የፌዴራል መንግስት ነው። ግን አሁን ፕራክቲካል እያየን ያለ ነው ግን ህወሀት ጠያቂ፣ ፌዴራል መንግስት አጽዳቂ የሆነ ነው ያለው እና ሌሎችንም የፖለቲካ ሀይሎች ባገለለ መልኩ ሙሉ በሙሉ ለህወሀት ወደ መስጠት አይነት በዛ አይነት ነገር ነው ያለው። አንድ ግልፅ አለመሆኑ ደግሞ እንደገና ህዝቡ ሽብር ውስጥ እንዲገባ፣ እንዲደናገር ፍላጎቱ ለይቶ እንዳይታገድና ጥያቄዎች እንዳያመጣ በጣም ትልቅ ተግዳሮት ነው የሆነው። ህዝቡም ራሱ የተሳተፈበት አይደለም። እንኳን የፖለቲካ ፓርቲዎቹ ህዝቡም ራሱ በግልፅ ሂደቱ በደንብ በደንብ እየተሳተፍበትና እያወቀ አይደለም። ተጻጾሙ ላይ ትንሽ ፌደራል መንግስትም ይሁን ሌሎችም ህወሀትም ቢሆን ስምምነቱ እያከበሩ ነው ብለን አናስብ። በተለይ ጊዜያዊ አስተዳደሩ በሚቋቋምበት ወቅት አንዱ በግልጽ የተቀመጠው ሁሉንም ትግራይ ክልል ተንቀሳቃሽ የሆኑ የፖለቲካ ድርጅቶች የሚያቅፍና አካታች መሆን አለበት ተብሎ በግልጽ ተቀምጠዋል። ያ እውን ያልሆነበት መንገድ ከምን አኳያ ነው? ይሄስ እውን ባለመሆኑ የተነሳ እናንተ በዛ በትግራይ ውስጥ መንቀሳቀስ የምትሹ ከሆነ ያንን ለፌዴራል መንግስቱ ወይም ለፌዴሬሽን ምክር ቤቱ ቀረባችሁት ጉዳይ አለ አቀርባችሁ ቅሬታስ ያሰብታችኋል ወደዛ ለሄዶ ለመተንቀሳቅሶ ተካታች ሆኖ በጊዜው አስተዳደር ውስጥ ለመስራትስ ፍላጎት እንዳላችሁ ገልጣችኋል። አዎ እንግዲህ የፌዴራል መንግስት ሩቅ ሆኖ የመመልከቱ መንገድ የመረጠ ይመስላል የትግራይ ፖለቲካ ውስጡም ላለመግባት የወሰነ መስሎን የሚሰማል። ምክንያቱም በተወሰነ መልኩ ብልጽግና እንደማይገባ የሰማነው ነገር አለ እና ሌሎችንም ያው እንደሚታወቀም ትግራይ ዲሞክራሲያዊ ፓርቲ ምናልባት በብቸኝ ደረጃ የትግራይ ህዝብ ወክሎ በዚህ በነበሩት በነባርት ሂደቶች ጦርነቶች የህግ ማክበር ብለው ሌሎችም የነበሩ ከፌደራል መንግስት በብዙ ደረጃ ሲሰራ ሲንቀሳቀስ አብሮ ሲጓዝ የነበረ ነው። አሁን ግን ከፌደራል መንግስት ይሁን ከተለያዩ አካሎች የደረሰን ጥሪ የለም። እንዲመሳተፍ መሳተፍ እንዳለብን ያው በኬንያም ይሁን በፕሪቶሪያ ስምምነት ላይ ተጠቅሷል። ህጋዊ ፓርቲ መን መሳተፍ ነው ያለብን። ግን እኛም ለመጠየቅ ሞክረናል። እስካሁን ግን የሰጠን መስ የለም ምናልባች የዚህ ሁሉ የፖለቲካ ውንጀላ የፈጸመ አንድ ድርጅት ሁሉንም እድል አሳልፎ መስጠት ማለት የሰላም ስምምነቱ መሰረት በጣም የደና ሰላሙ ዘላቂነት እንዲረጋገጥ እንቅፋት ይሆናል ብለን ነው የምናስበው። ምክንያቱም ትግራይ መመራት ያለበት በህግና ስርዓት እንጂ በአንድ ኔትወርክና ኃይል መሆን የለበትም ብለን ነው የምናስበው። አሁን ትግራይ እኔ ያውቅልሃለሁ በሚለው ባረጀ በሰጃ አስተሳሰብ ከዚህ በፊት በጣም ከባድ ዋጋዎች ባስከፈሉት መንገድ አሁንም መካሄድ አለበት ብለን አናምንም። ምናልባት ይሄ ስምምነት በእውነት ዘላቂ ቢሆን ከተፈለገ ልክ እንደ ኢትዮኤርትራ የተደረገው በጣም ኢትዮኤርትራውን የነበረው ስምምነት ዋና አክተሮቹ ህወሀት ጋር ነበረ። ትልቁ ችግር ኤርትራ የሻዕቢያ እነሱ እነሱ ጋር ባልተስማሙበት ባልተነጋገሩበት የነበረው ከፌዴራል መንግስት ጋር ነበር። በጣም ሽርሽሩ በጣም ከባድ ባለሰላም መጣ ያ ተብሎ ታስቦ የነበረው ሂደት ሁላችንም ታዘበው ነው። መጨረሻ ግን የሆነው ነገር አይተናል። አሁንም ቢሆን ከትግራይ ጋር የአማራም፣ የአፋርም፣ የሻዕቢያም በጣም ችግር አለባቸው በበላቅነት በደንብ ተፈትሸው መስፈታት ያለባቸው በሽምግልና፣ በድርድር፣ በውይይት ካልሆነም ደግሞ እንደገና በህግ መፈታት ያለባቸው ነገሮች አሉ። እነዚህ ነገሮች ግን እየተነሱ አይደለም እየተነሱ አይደለም እና አሁንም ቢሆን ከዚህ ከኢትዮ ኤርትራ የነበረው ሰላም ስምምነት ከዛ ብዙ ትምህርት የተወሰደ አይመስለኝም። አሁንም ቢሆን በጣም ከአማራ ህዝብ ላይ በላይ ለትግራይ የሚቀርብ ጎረቤት በታሪክም በኢኮኖሚ ብብም የተሳሰሩ ናቸው እና ይህን ችግር በበላቂነት መፍታት መቻል አለብን ብዬ ነው የማስበው። ከዚህ ውጭ ያለው ስምምነቶች ግን አሁን ትንሽ የመጎዳደን አይነት የመበሻሸቅም አይነት ስሜቶች ምናልባት አሁን ታስሮ የነበሩ ለዚህ ሁሉ ችግር ዋና ምክንያት የሆኑ አሁን የተፈቱትም ብዙም ግልጽነት የለውም። ማለት ህጋው ምህረትን ይሁን ምንም የራሱ የሆን አሰራር አለ ስለሆነ በጣም ከዛ የበለጠ በጣም ትላልቅ ችግሮች ሳይፈቱ ግን የሆነ ምናልባት የዲፕሎማሲያዊ ትርፍ ወይም ፖለቲካዊ ትርፍ ለማስገኘት ተብሎ በጊዜያዊነት የሆነ ነገሮች ሊደረጉ ይችላሉ፣ ግን በዘላቂ የኢትዮጵያን ችግር ይፈታል ብለን አናስብም። የነበረው ስምምነት ራይት ተደርጎ ሕጋዊና መርህ ባለው ወይም ስርዓት ባለው መንገድ ቢመራና ሁሉንም አካታችና አሳታፊ የሆነ ጊዜያዊ አስተዳደር በትግራይ ቢቋቋም አሁንም ቢስተካከል ብለን ነው እኛ ሀሳባችን ንሰጠው። ይሄ እናንተንም ሆነ ሌሎች ፓርቲዎችን ሳያካትት በዚሁ ከቀጠለ ጊዜያዊ አስተዳደሩ ያ ምን ማለት ነው? በጊዜያዊ አስተዳደር ውስጥ የእናንተ የፖለቲካ ሚና ምን ይሆናል? በዚሁ በመሀል ከተማ፣ በአዲስ አበባ ተወስኖ ይቀራል ማለት ነው? ያ ከሆነስ ምን የሚያስከትላቸው መዘዞች ይኖራሉ? አዎ እንግዲህ እኛ የትግራይ ዲሞክራሲያዊ ፓርቲ በሰላም የምንታገል ሕጋዊ ድርጅት ነን። ለህዝቡ አማራጭ ምን መቀጠላችን ማይቀር ነው። ምክንያቱም ህዝባችን ብዙ ችግሮች አሉበት። የትግራይ ህዝብ እንደሚታወቀው ለረዥም ጊዜ ዲሞክራሲ፣ ለማህበራዊ ፍትህ፣ ለለውጥ፣ ለኢኮኖሚ ጥያቄዎች፣ ለብዙ ነገር ከባድ መስዋዕትነት የከፈለ ነው። በተጻራሪ ደግሞ እንደገና ውጤት ያላገኘ ነው። በተወሰኑ ቡድኖች ወይም ግለሰቦች የተቀለበሰበት እና ለረዥም ጊዜ በመከራ፣ በሞት፣ በስደት እና በተለያዩ ችግሮች ውስጥ ያለ ህዝብ ነው። እና እኛ ደግሞ የራሳችን የሆነ የፖለቲካ ፕሮግራም አለን፣ ማህበራዊ ፖሊሲዎች አሉን፣ አማራጮች አሉን። በተለያየ መንገድ ፌደራል መንግስት ይሁን የፈለገ ይሁን ከመስራት ካለብን አካሎች ጋር እንሰራለን። ትግራይ ህዝብ ጥቅም ያመጣሉ፣ የትግራይ ህዝብ ችግርን በበላቂነት መፍታት ይችላሉ፣ የተሻለ መንገድ ወይም የተሻለ ፖሊሲና ስትራቴጂ ይዘው ሀገሪቱን ወደ አንድነት፣ ወደ ተባብረው መስራት እና ወደ እድገት ይወስዳሉ የሚላቸው ኃይሎች ጋር እንሰራለን። በዚህ ተጣር ነው ያሉ ደግሞ እንደገና የራሳቸውን ጥቅም እና ፍላጎትን ለማርካት በተለያየ በሴራና በተለያዩ መንገዶች ይሄዱ ያሉት አሁንም ቢሆን ችግር ውስጥ ያሉ አካሎችም እሱ በመታገል ህዝቡ የሚፈለገውን ፍትሕና የሚፈለገውን ለውጥና ሰላም እንዲመጣ ትግራይ ዲሞክራሲያዊ ፓርቲ ከዚህ በፊትም ለህዝብ ነው ሲሰረው ምናልባች ህዝቡ ላያሰውለው ላይረዳው ይችላል ከነበረው የውሸት ፕሮፓጋንዳ እንጂ ትግራይ ዲሞክራሲያዊ ፖርቲ በትግራይ ትግራዋ የሌለበት ኢትዮጵያ የለም፣ በየትም አካባቢ ያልሄደበት የለም። በፖለቲካ ባመጣው ችግር ትግራይ ተወላጆች በጣም በብዙ ችግሮች ነው ያለፉት። ለዚህ ለመፍትሄ በጣም እንዲያውም እንደ ብቸኛ እንደ ፓርቲ እኛ ነበር፣ ከፌዴራልም ከተለያዩ አካሎች ጋር ሆነ እየሰራን የቆየ ነው እና ይህ ስራችን ደግሞ አጠናክረን እንቀጥላለን። ሌላ አማራጭም የለንም። አቶ መስፍን ደሳለኝ የትግራይ ዲሞክራሲያዊ ፓርቲ ምክትል ሊቀመንበር፣ ስለ ቃለ ምልልሱ እናመሰግናለን። እያደመጡ የነበረው የኤስ ቢ ኤስ አማርኛ ፕሮግራምን ነበር።